ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ19 በ25 ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ እሁድ መስከረም 27 2016 ዓ ም ዝግጅታችን ጀመረ። በሰሜን ኢትዮጵያ የቀጠለው ግጭት የምግብ ዋስትና ጦቱን እያባባሰው ነው። አምራች የሰው ኃይል ነው በየትኛው መንገድ የሚጎዳው። ለአንድ ሀገር ደግሞ አምራች የሰው ኃይል እዚያውም፣ ወጣቱ አፍለው ጉልበት፣ ይሄ ማለት ለአንድ ሀገር ነዳጅ ነው። ይህ የሰማችሁት በኢትዮጵያ ኢኮኖሚክስ ማህበር ከፍተኛ የምጣኔ ሀብት ባለሙያ የሆኑትን ዶክተር አቡሌ መሀሪ ነው። በዚህ ዙሪያ ዘገባ ይኖረናል። በፐብሊክ ሴክተርም፣ በግል ዘርፉም ከውጭ ሊመጣ ቀጥተኛ ኢንቨስትመንትም እነዚህ በሙሉ ተደማምረው ከፍተኛ የሆነ የመሰረተ ልማት ግንባታ፣ የግል ኢንቨስትመንቶች፣ ፋብሪካዎች፣ እርሻዎች ወይም ደግሞ የአገልግሎት ዘርፍ ላይ ያሉ ኢንቨስትመንቶች፣ ለዛ የሚያስፈልጉ የፋይናንስ አቅርቦት፣ ስራ ለመጀመር የሚያስፈልጉ የኢዝ ኦፍ ዱዊንግ ቢዝነስ የሚባል መሰረተ ልማት፣ በተለይ ደግሞ ጸጥታ፣ እንደዚህ አይነት ቅድመ ሁኔታዎች ከጊዜ ወደ ጊዜ ከባድ ወይም አስቸጋሪ እየሆኑ የመጡት ኢትዮጵያ ውስጥ። ስለዚህ ይሄ ማጠቃላይ ይሆናል የፐብሊክም ፕራይቬት ሴክተር ኢንቨስትመንትም ሊሆን ይችላል። የሀገር ውስጥም ቀጥተኛና ቀጥተኛ ያልሆኑ ኢንቨስትመንቶች እየቀነሱ ሲመጡ እነዚያ ኢንቨስትመንቶች ደግሞ አዳዲስ የሚፈጥሩት የስራ እድል በዛው መጠን እየቀነሰ ይመጣል። አሁን ደግሞ የሰማችኋቸው አቶ ሚካኤል አዲስ ይባላሉ። እሳቸውም የምጣኔ ሀብት ባለሙያ ናቸው። በስራ እጦት የሚሰቃዩ የዩኒቨርሲቲ ምሩቃን የሚመለከት ሰፋ ያለ ዘገባ አዘጋጅተናል። ሰላም ጤና ይስጥልኝ። ክቡራትና ክቡራን አድማጮች የዕለተ እሁድ መስከረም 27 2016 ዓ ም የመስታወት ዝግጅታችን እነሆ ጀምሯል። ዛሬ ባልደረባ የደረጀ ደስታ አብሮኝ የለም። በምትኩ ግን አዲሱ የአሜሪካ ድምፅ ባልደረባ አስማማው አየነው አብሮኝ ያመሻል። ልክ ነው። ዛሬ ደረጀን ተክቼ በመስተንግዶ አብሬያችሁ ላመሽ ተሰይሚያለሁ። እንደተለመደው በምሽቱ መሰኖዳችን ማኅበራዊና ኢኮኖሚያዊ ጉዳዮች እንዳሳለን ዘና የሚያደርጓችሁን ሙዚቃዎችም አሰናብተናል። ከዛ በፊት ግን የሰዓቱን ዋና ዋና የዓለም ዜና እናስቀድም። እንደምናመሻችሁ፣ አድማጮቻችን፣ ከምሽቱ ዜናዎች ጋር ሀብታሙ ስዩም ነኝ። የእስራኤል ጦር በሀገሪቱ ግዛት ውስጥ የቀሩትን የሐማስ ተዋጊዎች ጠራርጎ ለማስወጣት እየሰራ እንደሆነ አስታወቀ። ጦሩ ይህንን ያስታውቀው ታጣቂ ቡድኑ በእስራኤል ላይ ድንገተኛ ጥቃት በከፈተበት ማግስት ነው። ጋዛ ሰርጥ ላይ መቀመጫውን ያደረገው ታጣቂ ቡድን ድንገተኛ ጥቃቱን ተከትለው በመቶዎች የሚቆጠሩ አሸባሪዎች መገደላቸውንና መማረካቸውን አንድ የእስራኤል ወታደራዊ ባለሥልጣን እሁድ ዕለት ተናግረዋል። እስራኤል መከላከያ ኃይል ሐማስ ቅዳሜ ጥቃት ሁኑ በከፈተበት ጋዛ ሰርጥ አቅራቢያ በሚገኙ በርካታ ቦታዎች ላይ ውጊያ መካሄዱን አስታውቋል። ቦታዎቹ የሴድሮትን ከተማ ያካትታሉ። እስራኤል መከላከያ ሰራዊት ቃል አቀባይ ሌተናል ኮሎኔል ጆናታን ኮንሪግስ ለሲኤንኤን እንደተናገሩት ቅዳሜ ዕለት ወደ እስራኤል የገቡት የሐማስ ተዋጊዎች ቁጥራቸው እስከ አንድ ሺህ ሊደርስ ይችላል። ይህ በእንዲህ እያለ እስራኤል ስለታፈኑት ዜጎቿ ደህንነትና ያሉበትን ስፍራ መረጃ ለማግኘት ከግብፅ እርዳታ እንደጠየቀች ዘ ዎል ስትሪት ጆርናል የተባለው የዜና አውታር ዘግቧል። ሐማስም ሆነ የእስራኤል ጦር ሐማስ የእስራኤል ወታደሮችና ሲቪሎችን ቅዳሜ ዕለት መውሰዱን ቢናገሩም የተወሰዱ ሰዎች ትክክለኛ ቁጥር ግን እስካሁን በውል አይታወቅም። እስራኤል እሁድ ዕለት በጋዛ ሰርጥ ተጨማሪ አጸፋዊ የአየር ጥቃትን ጀምራለች። የሐማስ የስለላ ድርጅት ዋና መስሪያ ቤት፣ የጦር መሳሪያ ማምረቻ ፋብሪካና ሁለት ባንኮች በአጸፈው ጥቃት ኢላማ ከተደረጉት መካከል እንደሆኑ የእስራኤል የመከላከያ ኃይል ይፋ አድርገዋል። ሐማስም በበኩሉ ቴል አቪቭን ጨምሮ ወደ ተለያዩ ከተሞች ሮኬቶችን በመተኮስ ሌሊቱን ጥቃቱን ቀጥለዋል። የእስራኤልን ግዛት በምድር በባህርና አየር በኩል ጥሰው የገቡት ታጣቂዎች በትንሹ 250 እስራኤላውያንን ሲገድሉ ከ1000 በላይ ደግሞ እንዳቆሰሉ ተነግረዋል። የፍልስጤም ጤና ሚኒስትር በበኩሉ 20 ህጻናትን ጨምሮ በጋዛ 256 ሰዎች መገደላቸውን፣ 121 ህጻናትን ጨምሮ 1788 ሰዎች መጎዳታቸውን አስታውቀዋል። ፕሬዚደንት ጆ ባይደን በመቶዎች የሚቆጠሩ እስራኤላውያንን የገደለውን ሐማስ መድሮ ያልተጠበቀ ጥቃት አውግዘዋል። ክስተቱ ተቀባይነት የሌለውና ልብ የሚሰብር መሆኑን የተናገሩት ባይደን ዋሽንግተን ለእስራኤል ጠንካራ ድጋፍ እንደምታደርግ በድጋሚ አረጋግጠዋል። ባይደን ይህንን መልእክት ለማስተላለፍ በዓለም ዙሪያ እንዳሉትና ብዙዎቹ እስራኤላውያንና አይሁዶች ሁሉ ለአንድ ሳምንት የሚረዝመው የሱከስ ሃይማኖታዊ በዓል አከባበር በማገባደድ ላይ ለነበሩት የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔትንያሁ ጋር መነጋገራቸውን አስታውቀዋል። ከዮርዳኖስ ንጉሥና ከአሜሪካ ከፍተኛ የደህንነት ባለሥልጣናት ጋር መነጋገራቸውም ተሰምተዋል። አንድ ስማቸው ያልተገለጸ የባይደን አስተዳደር ከፍተኛ ባለሥልጣን ዋይት ሀውስ ቀኑን ሙሉ የፍልስጤን ባለሥልጣናትን ቱርክ፣ ግብፅ፣ ሳውዲ አረቢያ፣ ጀርመን፣ እንግሊዝና ጣሊያንን ጨምሮ ከከፍተኛ ባለሥልጣናትና መሪዎች ጋር ሲነጋገር መዋሉን በስልክ ለዘጋቢዎች አስታውቀዋል በሰሜን ምስራቅ ህንድ በደረሰ የጎርፍ አደጋ ቢያንስ 77 ሰዎች መሞታቸውን ባለሥልጣናት ገለጹ የውሃው መጠን አሁን ላይ እየቀነሰ ቢሆንም ጎርፉ መንገዶችና ድልድዮችን በመውደሙ በሺዎች የሚቆጠሩ ሰዎች ከአገልግሎቶች እንደተቆራረጡ ተነግረዋል። ከፍተኛ ከፍታ ያለው የበረዶ ሐይቅ ድንገት መፈንዳቱን ተከትሎ ነበረ ኃይለኛ ጎርፍ ሲኪም ግዛትን ረቡ ዕለት ያጥለቀልቃት። ተመራማሪዎች በአየር ንብረት ለውጥ የተነሳ የዓለም ሙቀት እየጨመረና የበረዶ ግግር እየቀለጠ ባለበት በአሁኑ ወቅት ተመሳሳይ አደጋዎች በሂማሊያ አካባቢ እየጨመሩ እንደሚሄዱ አስጠንቅቀዋል። እስካሁን ድረስ 29 አስክሬኖች ከሲኪም ግዛት የተለያዩ ስፍራዎች እንደተሰበሰቡ የግዛት ቱ የእርዳታ ኮሚሽነር አኒላ ራይ ለኤፍፒ በስልክ ተናግረዋል። በአጎራባሽ ምዕራብ ቤንጋል ግዛት የጀላምፑር ወረዳ ፖሊስ ላጂያንስ ፍራንስ ፕሬስ እንደገለጸው ሌሎች 48 አስክሬኖች ተገኝተዋል። ወደ መቶ ያክሉ ደግሞ የገቡበት አልታወቀም። በጎርፍ ከተመታ ከአራት ቀናት በኋላ በቴስታ ወንዝ ላይ ያለው የውሃ መጠን ወደ መደበኛው ተመልሰዋል ሲል የስኪም ግዛት የአደጋ መቆጣጠሪያ ክፍል ባለሥልጣን ለኤፍፒ ተናግረዋል። በጎርፍ አደጋ መፈናፈኛ አጥተው የነበሩን ከ250 በላይ ሰዎች መታደግ መቻሉን ጽሕፈት ቤቱ አስታውቀዋል። አድማጮቻችን፣ ለምሽቱ የነበሩን አጫጭር ዜናዎች እነዚህ ነበሩ። ከቀሪ የእሑድ ምሽት ዝግጅቶች ጋር አብራችሁ ቆዩ በ19 በ25 ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮጵያ ሰዓት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ ሁድ መስከረም 27 2016 ዓ ም የመስተዋት ዝግጅታችን ነው ከአሜሪካ ድምፅ እየተከታተላችሁ ያላችሁት። ቀደም ብዬ አዲሱ የአሜሪካ ድምጽ ባልደረባ ብዬን ያስተዋወቅኩ፣ ግን እኮ በባልደረባነት አብረን ከረምን አደል። እርግጥ ነው የመስተዋት ዝግጅታችን ታዳሚዎች ጋር የተዋወቁት ዛሬ ቢሆንም የአሜሪካ ድምጽን ከተቀላቀልኩ ሰባት ወራት አልፎኛል። ሰባት ወራት ዋሽንግተን ዲሲ ከመጣህም ያንን ያክል ጊዜ ያስቆጠርክ ማለት ነው። ታዲያ ከአሁኑ ምናፈቀ ያ ሊሊ? ወደ ስምንት ወር አካባቢ ይሆናል እንግዲህ ዋሽንግተን ዲሲ ከመጣሁ ከዛ ከመጣኝ በኋላ በሀገር ቤት ብዙ በዓላት ተከብረዋል፣ ከሀገር ውጭ አከበርኩ። በተለይ በቅርቡ የተከበሩት አዲስ ዓመት፣ ከተራን የመሳሰሉ የአደባባይ የሚከበሩ በዓላት ሲመጡ ያው ሀገር ቤት መናፈቁ አይቀርም። ምክንያቱም ቤተሰብ ሲገናኝ ማህበረሰባዊ ቀር ቡና አብረነቱ ሁሌም ትዝ ማለቱ አይቀርም። ግን ያው እዚህ የኛ የስራ ቦታ የሚገኝበት ዲሲና አካባቢም በርካታ ኢትዮጵያውያን ስለሚኖሩ የባሉ ድባብ ተቀራራቢ ነው። ልክ ነህ። እኔም የምጋራ ስሜት ነው። እንደውም አብሮነቱ ስትል ምን ትዛልኝ፣ ባለፈው አመት በድንገት ህይወቱ ያለፈው ተወዳጁ ድምፃዊ ማዲንጎ አፈወርቅ አንደኛ ሙት አመት በልዩ ልዩ ዝግጅቶች ሲታሰብ ነበር። ና እንደነዚህ አይነት ያሉ የሀዘን ጊዜያት የበዓላት እንዳልካቸው እና ሌሎች የደስታ ወቅቶች ናቸው ከሀገር መራቅህን ሆድህን ባርባር የሚያሰኙት። ልክ ብለሻል ሊሊ። ግን ማዲንጎ ካነሳን ላይቀር እኛም አንደኛ የሞት አመቱን በማሰብ ዝግጅታችን ከሱ ስራዎች በአንዱ ለምን አንጀምርም? በጣም ደስ ይለኛል። እንደውም አቅሜን የሚለውን ዘፈኑ እጅግ ከምወዳቸው ዘፈኖቹ መካከል አንዱ ነው። እኔም በጣም የምወደው ዘፈን ነው። የሙዚቃው ሰው ድላት ከሚለው ሶስተኛ አልበው መካከል ነው። እንግዲህ በሞት መለየት መቼም ከልብ የሚወጣ ነገር ስላልሆነ አሁንም ለወዳጅ ዘመዶቹ እንዲሁም ለአድናቂዎቹ መጽናናትን እየተመኘን ማዲንጎ ይቀጥላል ወርቅ በሕይወት እያለ ከተጫወታቸው ተወዳጅ ዜማዎች ውስጥ አቅሜን አውቀው ይመስል እያለ በተጫወተው ሙዚቃ ዝግጅታችንን ጀምረናል። አሁን ወደ መጀመሪያው ቅንብራችን እንለፍ። ግጭት ያጠላበት ግብርና የተባበሩት መንግስታት ድርጅት በሰሜን ኢትዮጵያ የቀጠለው ግጭት ያስከተለው የሕዝብ መፈናቀል፣ የእንስሳት መጥፋትና የሰብል ውድመት የምግብ ዋስትና እጦቱን ሊያባብሰው እንደሚችል በቅርቡ ይፋ ባደረገው ሪፖርቱ አመላክቷል። በተለይ በዋናነት እህል አምራች በሆነው የአማራ ክልል የሚካሄደው ግጭት ከዘር እጥረትና ከግብአት ዋጋዎች መናር ጋር ተደምሮ በአጠቃላይ የሀገሪቱ የምግብ ዋስትና ላይ ከፍተኛ ተጽዕኖ እንደሚያሳርፍም ባለሙያዎች ገልጸዋል። በክልሉ የሚኖሩ ገበሬዎችም በፌዴራላዎችና በክልል ሚሊሻዎች ከሚካሄደው ግጭት የግብርና ስራዎቻቸው ከመስተጓጎል ባሻገር የንግድ እንቅስቃሴዎችን በመግታቱ ችግር ውስጥ መውደቃቸውን አመልክተዋል። እንግዲህ አንቺ በክልሉ የሚገኙ አርሶ አደሮችና የግብርና ምጣኔ ሀብት የሚተነትኑ ባለሙያዎችን አነጋግረሽ ያሰናደሹ ዘገባ ቀጥሎ ይቀርባል። አቶ ጌታቸው ጫኔ በባህር ዳር ዙሪያ ወረዳ ይነሳ ሶስት ቀበሌ የሚኖሩ አርሶ አደር ናቸው። በየዓመቱ በማሳቸው ላይ በሚሰበስቡት የማሽላና ዳጉሳ ምርትም ዘጠኝ ልጆቻቸውን ያሳድጉ ነበር። ዘንድሮ ግን አርሶ አደሩን በገጠመው የማዳበሪያ ጦትና በሀገሪቱ የመከላከያ ኃይል እና በፋኖ ታጣቂዎች መካከል የተስፋፋው ትጥቃዊ ግጭት ምክንያት ምርታቸው ከግማሽ በላይ መቀነሱን ይገልጻሉ። አሁን ያው ዘንድሮ እንደሚታወቀው ያው ከፍተኛ የማዳበሪያ ጦት አለ። ታዲያ ያው ሲቀጥል ያው እንደሚታወቀው ደግሞ ማዳበሪያ መንግስት ያቀረበ ቢሆንም በወረዳ አመራር እና በዞን አመራር በቀበሌ አመራር ምክንያት ያው ለግል ነጋዴ በመሸጡና አርሶ አደሩ እስከ አስራ ሁለት ሺ ብር እየገዛ ማሽላ ቢዘራም ያው ሀብት ንብረቱን እየጨረሰ በመሆኑ በዚያ ቦታ አሁን ማሽላ አዝመራና የተለያዩ አዝመራዎች ሀምሳ ፐርሰንት የቀነሱ መሆኑ ይታወቃል። የተባበሩት መንግስታት ድርጅት የሰብአዊ ጉዳዮች ማስተባበሪያ ቢሮ ወይም ኦቻ በሐምሌ ወር ባወጣው ሪፖርት አማራ ክልልን ጨምሮ በኢትዮጵያ የመኸር ወቅት አምራች በሆኑ አካባቢዎች በዘንድሮ ወረሃ ክረምት ማሳዎች ታርሰው ለዝሪት ዝግጁ ቢሆኑም አብዛኞቹ በዘር እንዳልተሸፈኑ አስታውቆ ነበር። ተቋሙ ለዘር ወቅት ማለፍ ምክንያት አድርጎ ከገለጻቸው ዝርዝሮች መካከልም የግብዓት እጥረትና በሀገሪቱ የተስፋፉ ግጭቶች ተጠቅሰዋል። በግንቦት ወርም በአማራ ክልል ምዕራብ ጎጃም ዞን ባህር ዳር ዙሪያ ወረዳ የሚኖሩ አርሶ አደሮች የገጠማቸውን የማዳበሪያ እጥረት ተቃውሞ ተደጋጋሚ ሰልፎች አካሂደው ነበር። የአማራ ክልል ግብርና ቢሮ በወቅቱ በሰጠው ምላሽም በፌዴራል ደረጃ ለክልሉ የተደረገው ግዢ በተለያዩ ምክንያቶች ወደ ክልሉ ሳይደርስ መዘግየቱን ገልጿል። አቶ ጌታቸው እንደሚሉት ግን የአፈር ማዳበሪያው በአካባቢያቸው ሲደርስ ለነጋዴዎች በመሸጡ አርሶ አደሩ ቀድሞ በሁለት ሺህ ብር ይገዛ የነበረውን ማዳበሪያ እስከ 12ሺ ብር ድረስ እንዲገዛ ተገድዷል። በነሐሴ ወር በክልሉ በተቀሰቀሰው ግጭት ምክንያት ደግሞ የባንክ አገልግሎት በመቆሙ አርሶ አደሩ ብሩን በወቅቱ ማውጣትና ማዳበሪያውን መግዛት አልቻለም። ይህም በምርት ላይ ከፍተኛ ተጽዕኖ አሳድሯል። ያሉት ያህል ባይሆን፣ በነጋዴ ሰዎች ደግሞ የዛኔ መንግስት አስቆማለሁ ብሎ ማዳበሪያ እንዳይሸጥ እንዳይለወጥ በሚል አስቆመው። ወዚያ ሲቀጥልም ደግሞ የአማራ ግርግር ተዘፍቶ የጦርነቱ ግለት አርጓደሩ ሆኖ በባንክ ላይ እንዳለ ባንክ ላይ ብር ሳይወጣ ተያያዘ። በግል እንኳን ለመግዛት ከተዘጉ በኋላ ብረት ይገኝ ከዚያ መጨረሻ ደግሞ ከተላለፈበት በኋላ ነጋዴው ብርጅል ልቀትለት ሆን ማለፈ በኋላ ሊደረግለት ማንን ነው ሊቀረ አልቻለ። ስለዚህ አሁን አዝመራው ከዚህ የተነሳ ነው ጥቅም አልባ ሆነ የቀረው። በኢትዮጵያ አምራች ከሆኑ አካባቢዎች አንዱ በሆነው የአማራ ክልል የደረሰው ተደራራቢ ችግር በአርሶአደሮቹና በክልሉ ላይ ብቻ ሳይሆን በሀገሪቱ አጠቃላይ ምርት ላይ ከፍተኛ ተጽዕኖ እያደረሰ መሆኑን የግብርና ኢኮኖሚ ተንታኞች ይገልጻሉ። በኢትዮጵያ የኢኮኖሚ ባለሙያዎች ማህበር ከፍተኛ ተመራማሪ የሆኑት ዶክተር አቡሌ መሀሪ እንደሚያስረዱት እንደ ኢትዮጵያ ያሉ ዋነኛ ምርታቸው በግብርና ላይ የተመሰረቱ ሀገሮች ለምርት ወሳኝ የሆኑት መሬት፣ የሰው ኃይል፣ ዘር እና ሌሎች ግብዓቶች በተለያዩ ምክንያቶች አደጋ ላይ ሲወድቁ የሀገር ኢኮኖሚም ለተጽዕኖ ይጋለጣል። ሰላምና መረጋጋት ከሌለ እነዚህን ቅድም ያልናቸው ግብዓቶች በአንድ አምጥተን ምርት ለማምረት አይቻልም። ያንን ምርት ካላመረትን ደግሞ በቀጥታ ወደ ኢኮኖሚ የሚገባውን የሀገሪቱ ጠቅላላ ምርት ወይም ጂዲፒ የምንለው በቀጥታ ይጎዳል ማለት ነው። ምክንያቱም የአንድ ሀገር አጠቃላይ ምርት የሚለካው በዛ ዓመት ውስጥ የተመረቱ የአገልግሎቶች እና በዋናነት ደግሞ እንግዲህ እኛ እንደምናውቀው ከሰላሳ ፐርሰንት የሆነውን የሀገራችንን ጠቅላላ ምርት ኮንትሪቢት የሚያደርገው ግብርናው ነው። ከግብርናው ደግሞ እንግዲህ አዝረትምርት የምንለው ወይም በአብዛኛው በኦሮሚያና በአማራ ክልል የሚመረተው የአዝረ ምርት ከፍተኛውን ድርሻ ያስደያል። ስለዚህ በዛ በምርታማ በሆነው አካባቢ ሰላም እና ለመረጋጋት መኖሩ በቀጥታ ሊያስቸግር የሚችለው ምንድነው? አንደኛ የቅድም እንዳልኩሽ የሰው ኃይል አንድ አምራች ኃይል ነው። አምራች ኃይሉ ተረጋግቶ መስራት አይችልም። ጤፍ፣ ማሽላ፣ ዳጉሳ፣ በርበሬና ባቄላ የሚያመርቱት የባህር ዳር ዙሪያ አርሶ አደሮች በአማራ ክልል እየተካሄደ ያለው ግጭት ከመቀስቀሱ በፊት እስከ ሁለት መቶ ኩንታል ድረስ ያመርቱ እንደነበር የሚያስታውሱት አቶ ጌታቸው በዘንድሮ ምርት ግን አንድ አርሶ አደር ከሀያ አምስት ኩንታል በላይ ማግኘቱን ይጠራጠራሉ። አይ አንድ ገበሬ አሁን እስከ መቶ ነው የሚያገኙት፣ ሁለት መቶ የሚያገኙት ወደ ሌላኛ ገበሬ ያሆኑ ማሽላ ያገኙት ወደሌላ ገበሬ ሲሆን ባህር ዳር ዙሪያ ወረዳው ነው አሁ አይገኝም። ራሱ ሀያ ሜዞ በላይ ሀያ አምስት ሜዞ በላይ አያገኝም አሁን ወራሚ ተብሎ በሚጠራው ቀበሌ ነዋሪ የሆኑት አቶ እውነቱ ሙጪም በአማራ ክልል አሁን እየተካሄደ ያለው ግጭት በሌሎች የገጠር አካባቢዎች ላይ እያደረሰ ያለውን ያክል ተጽዕኖ እሳቸው በሚኖሩበት አካባቢ አያድርስ እንጂ የምርት መቀነስ ግን ማስከተሉን ይገልጻሉ። አርሰን ጨርሰን ነበረ እና እኔስ ሁም አንድ ቀኑን በመጨረሻ ላይ እዚያ ላይ ጦርነት ተከፍቶ ማለት ነው። እዚያ ላይ ቅላታ ብዬ እስከ ባለቤቴ እስከ ልጆች ስጎለጉ መጨረሻ ላይ ይ እንደዛ ሩጫ ግን አመለጥኩኝ። ከዛ ሩጫ ያገባው እንደገና ያ እርሻ ሳይዘራ ግን ሳምንት ቆየ። ያው ዘራውትኝ እና ግን እህሉ ይለያል። ያኛው የቆየውና ያኛው መጀመሪያ ዘራት ይለያል እህሉ፣ ቁመቱ ላይም ምናላይም አያያዙም ይለያል። በፌዴራል መንግሥትና በአማራ ክልል በሚንቀሳቀሱት ሚሊሻዎች መካከል አሁን እየተካሄደ ያለው ግጭት ከመጀመሩ በፊት ለሁለት ዓመት በሰሜን ኢትዮጵያ የተካሄደው ግጭትም በክልሉ ግብርና ላይ ከፍተኛ ጉዳት አድርሶ ነበር። በጦርነቱ ወቅት የግብርና ቢሮዎችን ጨምሮ የምርምር ተቋማት፣ የእህል መጋዘኖችና የአርሶ አደሩ እርሻዎች መዘረፋቸውንና መውደማቸውን ክልሉ አስታውቆ የነበረ ሲሆን አምራቹ ሕዝብ በጦርነቱ ለህልፈትና ለጉስቁልና መዳረጉንም አመልክቷል። በተለይ አብዛኛው ወጣት በሆነው አምራች ኃይል ላይ የደረሰው ይህ ጉዳት በምርትና ምርታማነት ላይ ቀጥተኛ ጉዳት እንደሚያስከትል ዶክተር አቡሌ ያስረዳሉ። አምራች የሰው ኃይል ነው በየትኛው መንገድ የሚጎዳው። ለአንድ ሀገር ደግሞ አምራች የሰው ኃይል እዚያውም ወጣቱ አፍለው ጉልበት፣ ይሄ ማለት ለአንድ ሀገር ነዳጅ ነው። ይህንን ያለንን ነዳጅ መጠቀም ብርሃን እንዲሰጠን ማድረግ እንችላለን ወይም ደግሞ እሳት ለኩሰንበት ልናጠፋው እንችላለን። ስለዚህ አሁን እየሆነ ያለው አምራችን ኃይል እያጣ ነው ነው። ይህንን አምራች ኃይል በማጣታችን በሀገሪቱ ላይ በረጅም ርቀት የምርትና ምርታማነትን በቀጥታ ሊጎዳው ይችላል። ምክንያቱም ቅድም መጀመሪያ በመጀመሪያ እንደገለጽኩልሽ ለአንድን ሀገር ምርትና ምርታማነት ለማደራጀትና ለማሳደግ ዋናው መሰረታዊ ነገር አንዱ ሰው ነው። ከሰው ደግሞ አምራች የሰው ኃይል ነው። ስለዚህ በጦርነቱ የሚጎዳው አምራች የሰው ኃይል፣ ማምረት የሚገባው የሰው ኃይል ስለሆነ ለሀገሪቱ ከፍተኛ ኪሳራ ነው። ያ ደግሞ ምርትና ምርታማነትን በቀጥታ ይጎዳል። በአማራ ክልል የተስፋፋው ውጊያ የግብርና ስራዎችን ከማስተጓጎል ባሻገር የንግድ እንቅስቃሴዎች ላይም ጥላውን አጥልቷል። በክልሉ የታወጀው የአስቸኳይ ጊዜ አዋጅ በጣለው የሰዓት ላፊ በጸጥታ ችግርና ሌሎች እንቅስቃሴ ገደቦች ምክንያት ምርቶችና ሸቀጣ ሸቀጦች እንደ ልብ መዘዋወር ባለመቻላቸው ከፍተኛ የኑሮ ውድነት ተፈጥሯል። በአሁኑ ሰዓት ችግራችንን ለማለፍ ለክፉ ቀን ያስቀመጥነውን እህል ለገበያ ለማቅረብ ተገደናል የሚሉት አቶ ጌታቸው፣ ገበያ ደርሶ ለመመለስ በራሱ ግን ድፍረት ይጠይቃል ይላሉ። አሁን ጸጥታውን በተመለከተ እኔ ያለሁበት ቦታ ነው ከፍተኛ ችግር ላይ ያለ አርሶ አደሩ እንደፈለገው ሁድሆድ መሸጥ ማቅናት አይችልም። ያው በየጊዜው ፍሽ አለ። እኛ አሁን እየተሸጋገን የደፈረ ጎበዝ ነው ሁሉም ይወደድ የቻለ ሕዝቡም ወጦ መሸመቻ ና አርሶ አደሩ ወስዶ ሁሉን ማቅናት ስለማይችል ስለሚፈራ ነው። ተሾልከን እየሄድን በድፍረት ው ምንዲ እያረግነ በከፍተኛ ዋጋ ሽጠን ምንመጣል ይህ ብቻ አይደለም። ግጭቱ ራሱ በቀጥታ በታረሰው ማሳ ላይ ጉዳት እያደረሰ መሆኑንና አርሶ አደሮችም በተባራሪ ጥይት እየሞቱ መሆናቸውን የሚገልጹት አቶ ጌታቸው አርሶ አደሩ ሰላም እንዲወርድ አጥብቆ እንደሚመኝ ይገልጻሉ። ብሩም ከመነሳቱ ባሻገር አሁን ወደ አርሶ አደሩ ማሽላ ውስጥ የሆነ ጨቀም ጥሪ የሆን የሚጌጥበት ሁኔታ ነው ያለ አሁን እህል ከማታታችን አሻገር እኛ ከወደፊት እዙ ለህይወታችን ስጋት ላይ አድሮብናል። እንዲሁም እርቀ ሰላም ቢፈጠር እና የዓለም መንግስትም እጁን አስገብቶበት ወደ ወደ እርቀ ሰላም ቢመጣ የሚል ነገር ነው ያለኝ። እንደ እኔ ይህ የእንቅስቃሴ ገደብ በሩሲያና ዩክሬን ጦርነት ምክንያት ከተፈጠረው የእህል እጥረት ጋር ተያይዞ በዋጋ ንረት ላይም ከፍተኛ ተጽዕኖ ማድረሱን እንደቀጠለ ነው። ለምሳሌ ከአንድ ወር በፊት አዲስ አበባ ውስጥ በስምንት ሺህ ብር ይሸጥ የነበረው አንድ ኩንታል ጤፍ አሁን አስራ አምስት ሺህ ብር ገብቷል። በአሁኑ ሰዓት ያልጨመረ ነገር የለም፣ የሚሉት የስድስት ልጆች አባት የሆኑት አቶ እውነቱም ቤተሰባቸውን በቅጡ ለማስተዳደር እየከበዳቸው መሄዱን ያስረዳሉ። ውድ ነው። በአሁኑ ሰዓት ያልጨመረ ነገር የለም። ብር አልሰራም፣ እናትዬ ብር አይሰራ ሆነ። በጉዳዩ ላይ ከአማራ ክልል ግብርና ቢሮና ከክልሉ አስተዳደር ምላሽ ለማግኘት ያደረግነው ጥረት ለጊዜው አልተሳካም። ሆኖም ዶክተር አቡሌ በአምራቹ አካባቢ ያለው የሰላም እጦት ከእንቅስቃሴ ችግር ጋር ተዳምሮ በዋጋ ንረት ላይ ትልቅ አስተዋጽኦ ማድረጉን ያብራራሉ። ሆኖም በአጭር ጊዜ ሰላም ማምጣት ከተቻለ በቀጣዮቹ የዝናብ ወቅቶች ምርት ማስገባት ይቻላል ይላሉ። እንግዲህ አሁን ላይ ያለው ኮንፍሊክት እንደ እንደ ፉል ፍለጅ ዋር እንደምንለው ጦርነት፣ በየቦታው ፈንጂ እየተቀበረ መሬቱን ለማጽዳት ጊዜ የሚያስወስድ አይደለም። ችግሩን መፍታት በአጭር ጊዜ መፍታት ከተቻለ በሚቀጥሉት ዓመታት ምናልባት በወራት በኋላ በሚኖር የዝናብም ይሁን ምናልባት አግሬሲቭሊ ከተሰራም በመስኖም በመጠቀም ቢሆን አሁን ባዶ የሆኑትን የሆነውን መሬት ወደ ምርት የማስገባት እድሉ ሰፊ ነው። የአማራ ክልል ግብርና ቢሮ በ2015 ዓመተ ምህረት የምርት ዘመን ከክልሉ የበልግ አብቃይ አካባቢዎች ከአራት ሚሊየን ኩንታል በላይ ምርት ለመሰብሰብ ማቀዱን ሰኔ ወር ላይ አስታውቆ ነበር። የተባበሩት መንግሥታት ድርጅት ባወጣው ሪፖርት ግን በክልሉ በዘር የተሸፈነው መሬት ሀምሳ በመቶ ብቻ መሆኑን አመልክቷል። በክልሉ አብዛኛው ቆላማ አካባቢዎች በተከሰተው ድርቅ ምክንያትም ሁለት ሚሊየን የሚሆነው የክልሉ ሕዝብ እርዳታ ፈላጊ ሆኗል። ይህ ሁኔታ በኢትዮጵያ ጠቅላላ ምርት ወይም ጂዲፒ ላይ ለረጅም ጊዜ ጥላውን እንደሚያጠላ የዘርፉ ባለሙያዎች አሳስበዋል። ለአሜሪካ ድምፅ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ። ከአሜሪካ ድምፅ ራዲዮ ጣቢያ የሚተላለፍላችሁን በሁለት ሳምንት አንዴ ወደ እናንተ የሚደርሰውን የመስታወት መሰናዷችን እየተከታተላችሁ ያላችሁት በአሜሪካ ድምፅ ራዲዮ የሚተላለፉ ዝግጅቶቻችን ከሬዲዮ በተጨማሪ በዌብሳይታችን አማሪክ ዶት ቪኦኤ ኒውስ ዶት ኮም ላይ በቀጥታ መከታተል ትችላላችሁ አት ቪኦኤ አማሀሪክ የፌስቡክ ሃሽታግ ቪኦኤ አማሀሪክ የትዊተር ገጻችን ነው ተከተሉን አስተያየቶቻችሁንም አጋሩን አሁን ለምሽቱ ወደ ያዝነው ሁለተኛው መሰናዷችን ነው የምናልፈው የዩኒቨርሲቲ ምሩቃን በስራ አድልዎት እየተንገላቱ ነው። በኢትዮጵያ የዩኒቨርሲቲ ትምህርታቸውን በከፍተኛ ውጤት አጠናቀው የተመረቁ ወጣቶች በየሙያ መስካቸው ስራ ማግኘት እንዳልቻሉ ለአሜሪካ ድምፅ ተናግረዋል። አስማማው፣ እንግዲህ እነዚህን ተመራቂዎች ያነጋገርካቸው አንተነህና፣ በዋናነት እንደ ችግር የሚያነሱት ምንድን ነው? ተማሪዎቹ በከፍተኛ ውጤት ብንመረቅም በአገሪቱ ለእኛ የሚሆኑ በተማርንባቸው ትምህርት ዘርፎች ያሉ የስራ እድሎች የሉም ነው የሚሉት ተማሪዎቹ። እንግዲህ ከነሱም በተጨማሪ በዚሁ ጉዳይ ያነጋገርካቸው የፋይናንስና የመጣኔ ሀብት ባለሙያው አቶ ሚካኤል አዲስም እንዲሁ በአሁኑ ወቅት ስራ አጥነት ከኢትዮጵያ የማክሮ ኢኮኖሚ ፈተናዎች አንዱ ስለመሆኑ አስረድተውሃል። በተጨማሪም ደግሞ በመንግስት በኩል ለዘንድሮ በጀት አመት በጸደቀው በጀት ለስራ ቅጥር የሚሆን አለመያዙን በገንዘብ ሚኒስትሩ በኩል ማስታወቁን ጨምረ ወደ አዘጋጀኸው ዘገባ ነው በተከታይ የምናልፈው። ደረጃ አለሙ የ26 ዓመት ወጣት ነው። ከዩኒቨርሲቲ ከተመረቀ ሁለት ዓመታት አልፈውታል። በእነዚህ ዓመታት ውስጥ በተመረቀበት የህግ ትምህርት ስራ ለማግኘት ብዙ ጥረት ስለማድረጉ የሚናገረው ደረጄ ውጤቱ ግን ተስፋ አስቆራጭ ነው ይላል። ዩኒቨርሲቲ አምስት ዓመት ተምር በወጀ ነው ግራጆት ያረኩት እና የተለያዩ እድሎችን ሞክሬ ነበር። ማለትም ያው በመንግስት የተዘጋጁ እድሎች ነበሩ። ይሄ አቃቢ ህገነት፣ እጩ አቃቢ ህግነ ምናም ነገር ወደ ሌላ ለመሸጋገር ምናምን የሚደረጉ ሙከራዎች ነበሩ። የሚወጡ ማስታወቂያዎችም ነበሩ እና ስራዎችን ለማግኘት ሞክሬ ነበር። በግልም አንዳንድ ስራዎችን መንቀሳቀስ ጀምሬ ነበር። ይሄ ህግ ጽሁፍ፣ ህግ ማማከር ነገሮችን ግን ያው አሁን ባለው ነገር ተመርቀ ስራ ማግኘት ማለት በጣም ነው የሚከብደው። ሌላ ሰው አሁን ከዚህ በኋላ ሄዶ ህግ ለመማር ወይ ደግሞ ሌላ ነገር ለመማር እንዴት ነው ብሎ የሚያማከረኝን ሰው አሁን ተማር አልለውም፣ ባለው ነገር እውነት ስነግረ ማለት ነው። ምክንያቱም የኔ ላይ እያየወት ነው። ተምሬ ያሁን በጥሩ ውጤት ፍሪ ፖይንት አምጥቼ ነው የተመረኩትኝ በህግ ማለት ነው። ግን ደግሞ ያው ወጥተህ ስታየው ያለው ነባራዊ ሁኔታ እዚህም ሆነ ራሱ ማስታወቂያ የሚወጣው ለስም ነው። ቀድሞ ማን እንደሚገባ ማን እንደሚተካ ምናምን ያውቁታል ማስታወቂያው ሲወጣ ገና ማለት ነው። ግን ግዴታ ፎርማሊቱ ማሟላት ስላለባቸው ነው ማስታወቂያ ብሎ የስራ ቅጥር ብሎ ይለጥፋሉ። የመንግስት መስሪያ ቤትም ቢሆን ግን ማን እንደሚገባ ምናምን ቀድሞ ያውቁታል ውስጥ ላይ ማለት ነው። ስለዚህ እንደዚህ አይነት ነገሮችን እያየህ እንዴት ነው ሌላ የአንተን ታናናሾችን አፕሪሺየት አድርገህ ተማሩ ምናምን ብለህ ልትመክር የምትችለው በምን ሁኔታ ነው? እና ትልቅ የሞራል ውድቀት ነው የሚኖርህ ማለት። በአካባቢው ዘንድም ተምረህ ተመርቀህ ምናምን መልሰህ እዛው ሰፈር ነው የምትውለው። እንደዚህ እንደዚህ አይነት ነገሮች በጣም ትልቅ የሞራል ውድቀት ና ትልቅ ጫና ይፈጥርባል። ኢኮኖሚካሊ በተለይ ኢኮኖሚካሊ ና ሞራሊ በጣም ትጎዳለህ። በዘንድሮ ዓመት ዋቸሞ ዩኒቨርሲቲ በማርኬቲንግ ማኔጅመንት እንደተመረቀች ለአሜሪካ ድምጽ የገለጸችው ራይል ሲሳይ ከፍተኛ ውጤት በማምጣት የሜዳሊያ ተሸላሚ ስለ መሆኗም ትናገራለች። ዘንድሮ ለመጀመሪያ ጊዜ የተሰጠውን የመውጫ ፈተና በማለፍ ስራ የማግኘት ተስፋ ይዛ እንደተመረቀችም ገልጻለች። በስራ ፍለጋ ያሳለፈቻቸው ሁለቱ ወራት ግን ይህን ተስፋዋን ይዛ እንድትቀጥል የሚያስችላት አይመስልም። በጣም ተጨናንቀን የተፈተን ነው። ምናልፍ አልመሰለን ነበረ እና አብዛኛው ፐርሰንት ተማሪ ይወድቋል እና ያለፍነው በጣም ጥቂት ፐርሰንት ነን እና ይህ ሲሆን ደግሞ ቢያንስ አለ አደለ የሆነ እድል እናገኛለን ብለን አስበን ነበር። በመንግስት በኩል የሚመቻች አለ አደለ እንደዚ አይነት ነገር አስበን ነበር። እና የጠበቅኩትና የሆነው ግን አንድ አይደለም። እውነቱን ለመናገር በጣም ወዲያውኑ ስራ ማገኝ መስሎኝ ነበረ እና አሁን ላይ ያለው ነገር ደግሞ ብዙ ቦታ አፕላይ አድርጌያለሁ። አንድ እስካሁን አንድ ስድስት ቦታ ምናምን አፕላይ አድርጌያለሁ። እስካሁን እንትን ያለኝም የለም። ያው ገና በሆነም ግን እንደው ያለውን የባራዊ ሁኔታ ስናየው አለ አደል የሚያስቸግር ነው። በጣም ትንሽ ያስቸግራል ስራ ለማግኘት በእውነት እኔ እንዳሰብኩት አደለም። እኔ ቀለል አድርጌ ነበር ያሰብኩት በእውነቱ የኢትዮጵያ ስታቲክስ አገልግሎት ህዳር ሀያ ሁለት ቀን ሁለት ሺህ አስራ አምስት ዓመተ ምህረት ባወጣው የከተሞች ስራ አጥነት የሁኔታ ዳሳ ጥናት በሀገር አቀፍ ደረጃ ዕድሜያቸው ከ አስራ አምስት ከ ሀያ ዘጠኝ ከሆኑ አራት ነጥብ አንድ ሚሊዮን ወጣቶች መካከል አንድ ነጥብ አንድ ሚሊዮን የሚሆኑት ሥራ የላቸውም። ይህም በመቶኛ ሀያ ሰባት ነጥብ ሁለት በመቶ ማለት ነው። የፋይናንስና ምጣኔ ሀብት ባለሙያው አቶ ሚካኤል አዲስ በአሁኑ ወቅት ሥራ አጥነት የኢትዮጵያ አንዱ የማክሮ ኢኮኖሚ ፈተና ሆኗል ይላሉ። ሶስት ዋና የማክሮ ኢኮኖሚ ቻሌንጆች ወይም ተግዳሮቶች ከሚባሉት የውጭ ምንዛሪ እጥረቱ አለ። አሁን በተለይ ደግሞ ከጊዜ ወደ ጊዜ በጣም የከፋው የኑሮ ውድነት ወይም የዋጋ ንረቱ ኢንፍሌሽኑ አለ። ሶስተኛው ስራ አጥነት ነው። በተለይ ደግሞ የወጣቶች ስራ አጥነት በከፍተኛ ደረጃ የሀገሪቱ ዋና የማክሮኢኮኖሚ ችግር ተብሎ ከሚነሱት ውስጥ ነው። ምክንያቱም የኢትዮጵያ ሕዝብ ከሰላሳ አምስት ዓመት በታች ያለው ሰባ በመቶ ሰባ እስከ ሰባ አምስት በመቶ ነው ተብሎ ይገመታል። ይሄ ማለት እንግዲህ አሁን ባለው ኦልሞስት ሰማንያ ሚሊየን ያህል ወጣትና ታዳጊ የምንላቸው ውስጥ ያሉት ወጣቶችን ደግሞ ብንወስዳቸው ለምሳሌ ከአስራ አምስት እስከ ሀያ ዘጠኝ አካባቢ ያሉትን ብንል በትንሹ እነዚህ ወደ ሰላሳ ሚሊዮን አካባቢ ወጣት አለ ማለት ነው። ይሄ በገጠርም በከተማ የሚገኝ ነው። ይሄ እንግዲህ በየጊዜው ትምህርት እየጨረሰ ቢሆን አንዳንዱ ደግሞ ትምህርትም እያቋረጠ፣ የተወሰነው ደግሞ ትምህርት ቤትም ሳይገባ እድሜው ለስራ እየደረሰ አስራ አምስት ዓመትም ወይም አስራ ስምንት ዓመት እየደረሰ የስራ ፍላጎቱ ይጨምራል። በገጠር ያለው በተለይ የኢትዮጵያ አሁን የስራ አጥነት ቁጥር በተለይ በከተማ ወደ ሀያ አራት እስከ ሀያ ሰባት በመቶ ነው ተብሎ ይገመታል። ይሄ ምን ማለት ነው? እድሜው ለስራ ደርሶ ስራ መስራት ፈልጎ ለስራ ደግሞ መሰረታዊ የሚባሉ ቅድመ ሁኔታዎችን ያሟላ ሰሚ ስኪልድ ወይም ደግሞ ስኪልድ የምንለው አይነት ሆኖ ብቁ የሆነ ፖፑሌሽን ወይም ህዝብ ማለት ነው። ስለዚህ በዚህን ያህል ስራ ማቅረብ አለብን ማለት ነው። ስለዚህ የስራ ፍላጎት አለ፣ ከዛ የስራ ደግሞ እድል አቅርቦት አለ። እድሜያቸው በየጊዜው ለስራ የሚደርሱ ወጣቶች በዋናነት እነሱ ስለሆኑ ጆብ ማርኬቱን ወይም የስራ እድል ፈጠራ የሚፈልጉት ለእነሱ በበቂ ሁኔታ ማዘጋጀት ማቅረብ ያስፈልጋል። አሁን የተፈጠረው የስራ አጥነት መበራከት ምክንያት በመንግስትም ሆነ በግሉ ዘርፍ ከፍተኛ ሟለኗ የሚፈስባቸው ኢንቨስትመንቶች መቀዛቀዝ እንደሆነም ባለሙያው ይናገራሉ። ፐብሊክ ሴክተርም በግል ዘርፉም ከውጭ ሊመጣ ቀጥተኛ ኢንቨስትመንትም እነዚህ በሙሉ ተደማምረው ከፍተኛ የሆነ የመሰረተ ልማት ግንባታ፣ የግል ኢንቨስትመንቶች፣ ፋብሪካዎች፣ እርሻዎች ወይም ደግሞ የአገልግሎት ዘርፍ ላይ ያሉ ኢንቨስትመንቶች ለዛ የሚያስፈልጉ የፋይናንስ አቅርቦት ስራ ለመጀመር የሚያስፈልጉ የኢዝ ኦፍ ዱይንግ ቢዝነስ የሚባል መሰረተ ልማት በተለይ ደግሞ ጸጥታ፣ እንደዚህ አይነት ቅድመ ሁኔታዎች ከጊዜ ወደ ጊዜ ከባድ ወይም አስቸጋሪ እየሆኑ የመጡት ኢትዮጵያ ውስጥ። ስለዚህ ይሄ ማጠቃላይ ምን ይሆናል? የፐብሊክም ፕራይቬት ሴክተር ኢንቨስትመንትም የውጭም የሀገር ውስጥም ቀጥተኛና ቀጥተኛ ያልሆኑ ኢንቨስትመንቶች እየቀነሱ ሲመጡ እነዛ ኢንቨስትመንቶች ደግሞ አዳዲስ የሚፈጥሩት የስራ እድል በዛው መጠን እየቀነሰ ይመጣል። ከዛው በተቃራኒ ግን ደግሞ መንግስት ይሄንን እንደ ዋና የኢኮኖሚ አቅጣጫ እና ግብ አርጎ ደግሞ የሚያዙ እንደ ጠንካራ ጎን ምያዝ ነው። በተለይ ደግሞ የስራና ክህሎት ሚኒስቴር ተብሎ አንኤምፕሎይመንትን ጆብ ክሬሽንም በሙሉ አንድ ላይ በአንድ ሚኒስቴር መስሪያ ቤት ከዛ ውስጥ ደግሞ ድጋፍ ሰጪ ሆኑ ለምሳሌ የቴክኒክና ሙያ ተቋማት፣ የውጭ የስራ ዘርፍ አገናኝ ተቋማትን ከዚህ ከኢንዱስትሪ ፒስ ጋር ተያይዞ ደግሞ የሰራተኛና አሰሪ ግንኙነቶችን በሙሉ በአንድ ሚኒስቴር መስሪያ ቤት ውስጥ አዋቅሮ ደግሞ ኮምፕሬንሲቭ የሆነ ወይም ጠቅላላ የፖሊሲ አቅጣጫ ደግሞ መንግስት ተከትሎ እየሰራ ያለው እሱ እንደ ጠንካራ ጎን ልናየው እንችላለን። ወጣት ዳንኤል በቀለ አሸዋ ቴክኖሎጂ አክሲዮን ማህበር በሚል ስም ከጓደኞች ጋር ተቋም መስርቶ በኢኮመርስ ዘርፍ ተሰማርቶ ይገኛል። ዳንኤል የስራጥነት ችግርን መባባስ የሚያስረዳው የትምህርት ስርዓቱ በንድፈ ሀሳብ ላይ የማተኮሩን ውስንነትና የተመራቂዎች በመንግስት ስራ ላይ ብቻ ተስፋ የማድረግ ጠባቂነትን በመጥቀስ ነው። ያልተሰሩ በርካታ ክፍተቶች በመኖራቸው አሁንም የበለጠ የተመረቀው የሰው ኃይል የስራ እድል እንዳያገኝ ያደረገው ነገር ነው። አብዛኛው ደግሞ ተምሮም ምናልባት እኛ ገር ላይ በተለይ የመማር ማስተማራችን ሂደት ቲዎሪ የበዛው የተማርከውን ወደ ስራ አለም ላይ መሬ ላይ የማግኘቱ እድልም በጣም የጠበበ በመሆኑ እሱን ምናልባት ተማሪዎች ተመርቀው በቶሎ ወደ ስራ እንዳይገቡ ያደረጋቸው እንደሌላ ሪዝን አድርገን የምናነሳው ነውና ምናልባት አንዳንድ ጊዜ ደግሞ እኛ ሀገር ላይ እኔ በጣም የታዘብኩት ምንድን ነው፣ ስራ የሌለው ብቻ ሳይሆን የሀገር ለውም ጋር ያሉ ክፍተቶች በጣም ከፍተኛ ናቸው። ጆብ ሴኪሪቲ ጋር የምንመጣ የስራ ደህንነት እና ሌሎች ነገሮች ጋር ስንመጣ ከፍተኛ ክፍተቶች አሉ። እነዚህ እነዚህ ነገሮች ምናልባት ወጣቱ በተለይ ያው እንዲጨነቅ የኑሮ ውድነቱም እንዲባባዝ አነስታብሊቲ በተለይ እንዲመጣ ማህበረሰቡም ምናልባት ሀገራችን ላይ እንደዚህ ረፍት እንድናጣ ፖለቲካ በብዙ መንገድ ከድህነት ማንገድ የሚፈጥሩ ብዙ ጫናዎች ይኖራሉ። ይሄም ለወጣቱም ሆነ ለመንግስት፣ እንዲሁም ለማህበረሰቡ ብዙ ክፍተቶች ነው የሚያመጣብን። በአሁኑ ወቅት ታዲያ ተመርቀው ስራ ያላገኙ ወጣቶችን ለትርፍ ካልተቋቋሙ የውጭ ግብረሰናይ ድርጅቶች ጋር በመተባበር የሙያ ስልጠና እንዲሰጣቸው እያደረገ እንደሚገኝ የገለጸው ዳንኤል ወጣቶቹ ልክ እንደ እርሱ የራሳቸው ስራ እንዲኖራቸው ለማስቻል እየጣረ እንደሆነ ይናገራል። ዓለም በአሁኑ ዘመን በጣም ማለት ምቹ ሁኔታ አላት ብዬ አስባለሁ። ነን ለመናገር ብዙ ነገር እጃችን ላይ ነው ያለው። ብዙ ሀብት አለ፣ ብዙ ሪሶርስ አለ። ስለዚህ እሱ መጠቀም የምንችልበትን ሁኔታ እንደ ግለሰብም ማሰብ አለብን ብዬ አስባለሁ። እነሱም እኛ ምን እንላለን? ኢንተርኔት ለዓላማ የሚል እንትናለን። ማህበራዊ ንቅናቄዎችን እናካሄዳለን። እንደ ተቋም ማህበረሰቡን ማንቃትና ተጠቃሚ እንዲሆን የተለያዩ ኢኒሽቲቮችን ቀርጸን ሰርተን እንንቀሳቀሳለን ባለፈው አመት ላይ ስራ ለሁሉም በሚል አንድ ፕሮጀክት ላውንች አደረግን በአንድ ቀን ምሽት ውስጥ ኦልሞስት ወደ አንድ ሺህ ገደማ የሚሆኑ ሰዎች ተመዘገቡ ከዛ ውስጥ መርጠን ወደ መቶ ሀምሳ ሰዎችን ስራ አስጀመርን ማለት ነው ይህንን ምንድነው ስራ ለሁሉም ሰው ስልክ ካለው ሰው እውቀት ካለው ያለውን ነገር በአጠገቡ የሚገኙ ሪሶርሶቹን ተጠቅመው በየቀኑ በየሰዓቱ በየወሩ ገንዘብ ማግኘት የሚችልበትን እድል ነበረ የፈጠር ነው የኛ አገልግሎቶች ነበሩ። ምናልባት ማርኬት ፕሌሳችን ሻያጭ አለ ግዢ አለ። ስለዚህ ሻያጮችን ወደኛ ገበያ ቦታ እንዲያመጡ በማድረግ ባመጡት አምራች ባመጡት ነጋዴ ልክ እንዲጠቀሙበትን እድል የፈጠርንበት ሁኔታ ነበረ። የፋይናንስና ምጣኔ ሀብት ባለሙያው አቶ ሚካኤል አዲስ በበኩላቸው ችግሩን በዘላቂነት መፍታት የሚቻለው አሁን ያለውን ሰላም እና መረጋጋት የራቀውን ሀገራዊ ሁኔታ በማሻሻል የሥራ ዕድል ሊፈጥሩ የሚችሉ ኢንቨስትመንቶችን ማሳደግ ሲቻል ብቻ እንደሆነ ያመለክታሉ። የጸጥታው መደፍረስ አሁን የነበሩ ኢንቨስትመንቶች ጫፍ የደረሱ አልቀው፣ በርካታ ሺህ ወጣቶችን ሊቀጥሩ የነበሩ አዳዲስ ኢንዱስትሪ ፓርኮች፣ አዳዲስ የውጭ ኢንቨስትመንቶች በፊት ደግሞ በተለይ በመንግስት ከፍተኛ የገንዘብ እና የበጀት ድጋፍ ሲሰሩ የነበሩ የካፒታል ፕሮጀክቶች ለምሳሌ መንገድ፣ ኢንዱስትሪ ፓርክ፣ ትልልቅ ፋብሪካዎች፣ የግድቦች የመሳሰሉት እንዳየ ነው። ለምሳሌ ባለፈውም አመት፣ በዚህም አመት አዳዲስ የመንግስት ፕሮጀክቶች አይጀመሩም ተብሎ ያሉትን ማጠናቀቅና ወደፊት መግፋት እንጂ አይጀመርም ሲባል ባጭሩ አዳዲስ ትልልቅ የመንግስት ኢንቨስትመንት አይኖርም። ያ ደግሞ ተጨማሪ ስራ እድል ሊፈጥሩ የሚችሉ ነገሮችን ያቀዘቅዛል ማለት ነው። የተወሰነ የኑሮ ውድነቱን ለማስተካከል ተብሎ ነው። ይሄ ግን ደግሞ በዚህ በኩል የስራ አጥነት ችግሩን የበለጠ ደግሞ ያባብሰዋል ብዬ በግሌ ያስባለው። እንግዲህ በአጠቃላይ እንደ መፍትሄም ምንድነው በጣም ሌበር ኢንቴንሲቭ የሆኑ አንዳንድ ኢንቨስትመንቶች ብዙ ኢንቨስት አርገን ከስራ እድል ፈጠራ አንጻር ብቻ ካየናቸው፣ ብዙ ኢንቨስት አርገን ወደ ትንሽ ስራ የሚቀየሩ አሉ። የድሮውም የኢትዮጵያ ፈጣን ኢኮኖሚ እድገት አስመዘገበች በተባለበት ጊዜ አንዱ የሚነቀፍበት ወይም ክፍተት የሚባለው ምንድን ነው ያ ትልቅ እና ፈጣን እድገት ወደ መካከለኛውና ወደ ዝቅተኛው ማህበረሰብ በተለይ ደግሞ ከተማና በከተማ ዙሪያ ያሉት ከግብርና ውጭ ያሉት ጋር ወደ ስራ እድል ወደ ከፍተኛ የስራ እድል የስራ እድል ማለት ደግሞ ያው በንግድም ሆነ በመቀጠብ ወደ ገቢ እና የገቢ መሻሻል አልተቀየረም። ያ እድገት የተወሰነውን የኢኮኖሚ ክፍል ብቻ ነው ያዘው ስለተባለ አሁንም እንደ አቅጣጫ በደንብ ጆብ ኢንቴንሲቭ የሆኑ በአንድ ኢንቨስትመንት ከፍተኛ የስራ እድል ሊፈጥሩ የሚችሉ እንደ ላይት ማኑፋክቸሪንግ የሆኑ ኤክስፓንድ ማድረግ እና እነሱ ላይ ኢንቨስት ማድረግ ያስፈልጋል። እያስባለሁ የገንዘብ ሚኒስቴር በዘንድሮ ዓመት በመንግስት ተቋማት ለስራ ቅጥር የሚሆን በጀት አለመያዙን የ2016 ዓ ም በጀት ዝግጅትን አስመልክቶ ሚኒስትሩ አቶ አህመድ ሽዴ ባለፈው ሰኔ ወር ለህዝብ ተወካዮች ምክር ቤት ሪፖርት ባቀረቡበት ወቅት መናገራቸው ይታወሳል። ስራ እያፈላለገች ያለችው ራይል ሲሳይ ግን አሁንም መንግስት ለእርሷና ለመሰል የዩኒቨርሲቲ ምሩቃን ወጣቶች የስራ ዕድል የማመቻቸት ኃላፊነት እንዳለበት ትሞግታለች። ይህ ሁሉ አመት ተምረት ከሰርቴ ክፍል ተምረ ከዛ ደግሞ እንደገና አራት እና አምስት አመት ከዛ በላይ የሚማሩ አሉ። ከዛ ከዛ ወጥቶ ደግሞ እንደገና በራስ ከስር ለመነሳት መሞከር ትንሽ ይከብዳል። የሚስተካከል ነገር ቢኖር አሪፍ ነው። በመንግስት በኩል የሆነ የሚደረግ ነገር ቢኖር ማለትም እነዚህ የተመረቀው እንደዚህ አሁም ደግሞ ኤግዚት ኤግዛም በጣም ይከብድ ነበር። በጣም ብስተማሪ ተጨናንቆ አጥንቶ ያለፈ ተማሪ አለ እና የሆነ በእነሱ ቢያንስ የሆነ ነገር ለኛ ቢደረግ ወጣት ደረጃ ለሙ በበኩሉ በዚህ ሀሳብ ይስማማም በስራ ፍለጋ ያሳለፋቸው ያለፉት ሁለት አመታት ግን ቀጣዩን ጊዜ ተስፋ ለማድረግ ከባድ እንዳደረጉበት ይናገራል። እንደሚመስለኝ እኔ ይህንን የቅጥሩን ሁኔታ መንግስት ያው ትኩረት ሰጥቶ ነገሮችን ቢያስተካከል፣ ማለት ነጥብህን እያዩ ያለህን እውቀት ያለህን አቅም እያዩ ቢቀጥሩ ጥሩ ነው እላለሁ በተለይ ይህችን ይህችን ሁለት ሶስት አመት በጣም ብዙ ሀሰተኛ የትምህርት ማስተርስ ደረጃ ያላቸው ናቸው እየተቀጠሩ ያሉት። ገባ? እዚህ ጋር አንተ ትክክለኛውን ለፍተህ ተምረህ ወይ ያዝከው ወረቀት ምንም አይነት ዋጋ የለውም። ገባ? ተምረህ ዘመድ ከሌለ ወይ ሰው ከሌለ ምንም አይነት ነገር አይኖርህም። ያው ሰው ሆነህ ተስፋ ማድረግ አይቀርም፣ እና ያው ተስፋ ታደርጋለህ፣ ነገሮች ይሻሻላሉ በሚለው ማለት ነው እንጂ አሁን ባለበት የሚቀጥል ከሆነ በጣም ከባድ ነው ማለት። በየአመቱ የሚመረቀው ብዙ ሰው ነው። የስራ እድል ካላገኘህለት ደግሞ ምንም ትርጉም የለውም፣ ገባ መመረቁ ብቻ። ስለዚህ በቀጣይ ተስፋ ይኖራል ብዬ አስባለሁ። ምናልባት የሚለወጡ ነገሮች ይኖራሉ ብዬ አስባለሁ። የመንግስት ምላሽ ለማካተት በፌዴራል ደረጃ የስራ እድሎች ለሚያስተባብረው የስራና ክህሎት ሚኒስቴር የሕዝብ ግንኙነት ኃላፊ ስልክ ብንደውልም ባለማንሳታቸው ለዛሬ አልተሳካልንም። ይሁንና መንግስት በ2015 ዓ ም 11 ወራት ብቻ ለ3 ነጥብ 1 ሚሊዮን ዜጎች የሥራ እድል መፍጠሩን ጠቅላይ ሚኒስትር አብይ አህመድ ሰኔ 29 ቀን 2015 ዓ ም የመንግሥታቸውን የሥራ አፈጻጸም ሪፖርት ለሕዝብ ተወካዮች ምክር ቤት ባቀረቡበት ወቅት መግለጻቸው የሚታወስ ነው። ለአሜሪካ ድምፅ አስማማየ ነው፣ ዋሽንግተን ዲሲ። ከአሜሪካ ድምጽ ራዲዮ የሚተላለፈው የእሁድ ምሽት መስተዋት መሰናዷችን እንደቀጠለ ነው። እያስተናገድናቸው ያለነው ደግሞ አስማማየ ነው ና ስመኝሽ የቆይን ወይም ሊሊነን በሁለት ሳምንት አንዴ ወደ እናንተ የምናደርሰው የመስታወት መሰናዷችን አሁንም ከዋሽንግተን ዲሲ መተላለፉን ይቀጥላል። አሁን ግን ሰዓቱ የሙዚቃ ነው። ዛሬ ምንም የመስተዋት እንግዳ በመሆኔ የሙዚቃ ምርጫው ለእኔ ይሰጠኝ። እኔ ደግሞ እንግዳ ተቀባይ መሆናችንን ለማሳየት ሳትጠይቀኝም እድሉን ልሰጥህ ነበር። ታዲያ በምንዘና ታደርገናለን። በቅርቡ ከወጡ አዲስ ሙዚቃዎች ውስጥ በዩቲዩብ ላይ ከሶስት ሚሊዮን በላይ ተመልካቾች ያገኘውን የብስራት ሱራ ፊልም ሙዚቃ ልጋብዝ። በነገራችን ላይ ግጥሙን የጻፈው በእውቀቱ ስዩም ነው። እውነት ነው። አድማጮቻችን እንደምትወዱት ተስፋ እናደርጋለን። ወደ ሙዚቃው ሆ ኮኮብ ሆነሽ ለታ አድማቂ ዙሪያው በራ ስትስቂያ ለውበትሽ ምን ይደገስ ምን አድርጌ በአይንሽ ልንገስ ኮኮብ ሆነሽ ለታ አድማቂ ዙሪያው በራ ስትስቂያ

yeah በብስራት ሱ አፌል ሙዚቃ ዘና እንዳላችሁ ተስፋ እናደርጋለን። ዝግጅታችን አሁንም ይቀጥላል። ተከታዩ ዝግጅታችን ምንድን ነው ልኒ? ተከታዩ ደግሞ በኢትዮጵያና ዩናይትድ ስቴትስ ዲፕሎማቲክ ግንኙነትን ጨምሮ ተያያዥ ጉዳዮች ላይ መጽሐፍ የጻፉ አንድ ባለሙያ ያስተዋውቀናል። በዘነበ ኃይለ ማርያም ገነሜ የተጽፎ በቅርቡ ለአንባብያን የቀረበ መጽሐፍ ነው። በዲፕሎማትነት ለአስር ዓመታት ለሚጠጋ ጊዜ ያገለገሉት ደራሲ ዘነበ በአሁኑ ወቅት በዳላስ ቴክሳስ በንግድ አማካሪነት እየሰሩ ይገኛሉ። ከ450 ገጾች በላይ ባሉት በዚህ መጽሐፍ ጸሐፊው ያሉት የኢትዮጵያ ዲፕሎማሲ ገጽታ፣ የዲያስፖራው ሚና፣ ኢትዮጵያ ከምዕራብ ዓለም ጋር ያላትን ግንኙነትና ሌሎች ጉዳዮችን በወፍ በረር ቃኝተዋል። ሊወሰዱ የሚገቡ እርምጃዎችንም ጠቁመዋል። ሀብታሙ ስዩም በመጽሐፉ ዙሪያ ከአቶ ዘነበ ጋር አጭር ቆይታ አድርጓል። አስቀድመው መጽሐፉን ለማሰናዳት ያበቃቸው ምክንያት ያስረዳሉ። የውጭ ግንኙነት የመጀመሪያ ሥራዬ ነው። እኔ ከውስጤ ያለ ነው። ስለ ኢትዮጵያ ታሪኮች፣ ስለ ኢትዮጵያ ውጭ ግንኙነቶች ውጭ ጉዳይ የሚሰሩ ሰዎች ያውቁታል የመዝገብ ቤት አለ። እዛ ውስጥ በጣም በቃ የትም ላይብረሪ ተገብቶ ሊገኙ የማይችሉ መረጃዎች አሉ። ሁልጊዜ እየሄድኩኝ ፋይሎችን እያወጣሁኝ ማስታወሻዎችን፣ ደብዳቤዎችን የኢትዮጵያ መንግስታት የተጻጻፉትን ከጥንት ከአጼ ኃይለስላሴ ከንጉሱ ዘመን ጀምሮ የተጻጻፉ ደብዳቤዎች ብዙ ሰነዶች አሉ እና ከውስጤ አይጠፋም ያ ይሄንን በአንድ ወጥና በተዘጋጀ በተጠናቀረ መልኩ ግን የተዘጋጀ መጽሐፍ የለም። ይሄ ትላንትና ወይ ከትላንትና ወዲያ ተነስቼ የጻፍኩት ሳይሆን በጊዜ ሂደት ያጠራቀምኩት አሰብ ወደ ሀያ አካባቢ አመት ነው የሚሆነው። ይሄ በማስታወሻ የያዝኳቸውን ነገሮች ነው አቀናጅቼ አጠናቅሬ ወቅታዊ አድርጌ ለማቅረብ የፈነኩት ራሱ ኮንክሉሲቭ ነው ማለት ግን አልችልም። በዚህ መጽሐፍ የመጀመሪያ ምዕራፎች ላይ ኢትዮጵያ እንደ ሀገር ያለችበትን ደረጃ በወፍ በረር ቃኝተሃል። የተጋረጡባትን ችግሮች ታስቃኛለህ። ከነዚህ ችግሮች መካከል አንዱ ኢኮኖሚዋ ላይ የተጋረጡ ሙስና፣ የውጭ ምንዛሬውን የሚመለከቱ ችግሮችን የመሳሰሉ የተነባበሩ ችግሮች ናቸው። እነዚህ ችግሮች በሀገር ውስጥ ከሚተገበሩ ኢኮኖሚያዊ ነክ ፖሊሲዎች ተሻግሮ ኢትዮጵያ በምታራምዳቸው የውጭ ፖሊሲዎች ዓይን መቃኘታቸው ያለው ፋይዳ ምንድን ነው? የውጭ ጉዳይ ወይም ደግሞ የዓለም አቀፍ ግንኙነት ባለሙያዎች ሲናገሩና ሲጠነትኑ የአንድ ሀገር የውጭ ፖሊሲ የውስጥ አስተዳደር ነጸብራቅ ነው ይላሉ። በተለይ እንደ ኢትዮጵያ ላሉ ሀገሮች የውስጥ የሚደረጉ ነገሮች ብዙ በውጭ ምንዛሬ የሚገዙ ነገሮች አሉ። እና ውስጥ ያለ ችግር ካልተስተካከለ ከውጭ ያለውን ነገር ፊክስ ሊያረጋችል በተለይ በኢኮኖሚው አኳያ ስናይ የኑሮ ውድነት፣ የውጭ ምንዛሬ፣ የተደረሰ የብር ዋጋ ስየተደረሰ እያል የምናየው ነው እና ዘርፈ ብዙ የሆኑ ነገሮች የተያያዙና የተቆላለፉ ነገሮች አሉ እና አሁን ባለን ሰዓት አፍታቶ ይሄንን ለማሳየት ትንሽ ከበድ ይላል። በአጭሩ እንዳልኩት የውስጥ ግንኙነት የውጭ ግንኙነቱን ሊወስንና ሊገድብ ይችላል። በዚህ መጽሐፍ ላይ ከተነሱት ሌሎች ጉዳዮች መካከል አንዱ ደግሞ በውጭ ሀገራት የሚኖሩ ኢትዮጵያንና የኢትዮጵያ መንግስታት ያላቸው ውስብስብ ግንኙነት አንዱ ነው። የኢትዮጵያ ዲያስፖራ ለኢኮኖሚ ያለውን አበርክቶት፣ ለሰብአዊ መብት መከበር ያለውን ተቆርቋሪነት አንስታል። በሌላ በኩል ደግሞ መሰረት ከሌላቸው መረጃዎች ስርጭትና ማህበራዊ ሚዲያ አጠቃቀም ጋር ያሉ አሉታዊ ተጽዕኖዎችንም አንስተሃል። በመንግስትና በኢትዮጵያ ዲያስፖራ መካከል ያለው የውስብስብ ግንኙነት የሚያሻሸሉ መላዎችን በመቃኘት ረገድስ የምታምነው የተሻለው መንገድ ምንድን ነው? አንድ ግለሰብ የተናገሩት ነገር አለ ኢትዮጵያዊ የትም ይሁን የት ልቡ ኢትዮጵያ ውስጥ ነው የሚባል ነገር ተናግረዋል። እውነት ነው። እኔም ስለ ኢትዮጵያ ስለገደደኝ ነው እችኛዋን መጽሐፍ አንድ ላይ አጠናቅሬ ለማቅረብ የሞከርኩት። ዋና ኢትዮጵያ ሀገር ውስጥ ያለው መንግስትን ሂደትና ስርዓት ተጽዕኖ ያሳድራሉ። በእርግጥ ይሄ የሚታይ ነው። ከአጀማመሩ አሁን ያለው ስርዓት አም ሁሉም ሰው ተነሳስቶ የደገፈበት ሁኔታ ነበረ። አሁን ደግሞ በተለያዩ አቅጣጫዎች የመቃወምና ነገሮችን በተለየ አቅጣጫ የማየት ሁኔታዎች ይታያሉ። ይሄ ደግሞ አዲስ ነገር አይደለም። ያለው ኃይል ተጽዕኖ ያሳድራል። በተለይ ለውጭ ግንኙነት ያለውን ሚና በጣም በከፍተኛ ሁኔታ ነው። በምን አይነት ስልት ነው መፍታት የሚቻለው የሚለውን ለመመለስ በመጽሐፉ ላይ በትንሹ ጠቅሸዋለሁ። ቅለል አድርጎ ለማስቀመጥ ያንን አንደኛው የኦፒኒየን ፖልስ የሚባል አለ። በምንኖርበት ሀገር አሜሪካ ሁልጊዜ ኦፒኒየን ፖልስ ይሰበሰባል፣ ከህዝቡ ማለት ነው። ከእያንዳንዱ ከትንሽ ከትልቁ፣ ከህፃን ካዛውንቱ፣ ከወንድ ከሴቱ ምንድነው አስተሳሰባቸው የሚለው ይሰበሰባል። ከዛ ያ ይተነተና ፊሊየን ፖል በዛ አይነት መልኩ ፖሊሲ እና አቅጣጫዎችን ነድፎ የህዝቡን ፍላጎት ለማርካት የሚሄድበት ሁኔታ ነው ያለው። ወደኛ እኛ ሀገር ስንመለስ ወደ ኢትዮጵያ ማለት ነው። ብዙ የተተበተቡ ነገሮች አሉ። እነዛን እንዴት ነው መፍታት የሚቻለው የሚለውም አቅጣጫ ማስቀመጥ ያስፈልጋል። የመጽሐፉ ዋናው ዓላማ ስልት ወይም ደግሞ ስትራቴጂዎችን ማስቀመጥ ነው። እያንዳንዱ አገር ስትራቴጂ ወይም ስልቶችን እያመላከተ ነው። በዚህ መጽሐፍ ላይ ሰፋ ያለ ስፍራ ከሰጣቸው ጉዳዮች መካከል አንዱ ምዕራባውያን ሀገራት ከኢትዮጵያ ጋር ያላቸው ወቅታዊ ዲፕሎማሲያዊ ሁኔታ እና ቻይናን የመሰሉ ሀገራት እያደገ የሚ ሚገኘው ቀጠናዊ ዲፕሎማሲያዊ ይዞታቸው ነው። ከምዕራባውያን ጋር ያለው ግንኙነት የመጥበቅ የመላላቱ፣ ቻይናን የመሰሉ ሀገራት ቀጠናዊ ተጽዕኖ ፈጣሪነታቸው መበርታቱ የቅርብ ጊዜ አንኳር ምክንያቶች ምንድን ናቸው ማለት እንችላለን። ይሄ ሲብላላ የቆየ ነው። በታሪክም የነበረ ነው። በመጀመሪያው ዓለም ጦርነት፣ በሁለተኛው ዓለም ጦርነት፣ በቀዝቃዛው ጦርነት በተለይ በተለይ ማለት ነው የቀዝቃዛው ጦርነት ላይ የዚህ አይነት አሁን የምናየው አይነት የሚመስል ነገር ግን ከረር ያለ አዝማሚያ ነበረ እና በተለይ ምዕራባዊ ዓለም ተጽዕኖ በኢትዮጵያ እና በአፍሪካ በአጠቃላይ ያለው ሁኔታ እየቀዘቀዘ መምጣት ራሱን የቻለ እይታ ያስፈልገዋል። ነገር ግን ከኢትዮጵያ አኳያ ስናየው የኢትዮጵያ ምሥራቁ ዓለም ማለት ከቻይና ጋር ያላት ግንኙነት መጠናቀሩ በተለይ ይሄ ብሪክስ የሚባለው አዲስም ባይሆን በቅርቡ የተቋቋመው ብራዚልን ራሽያን፣ ህንድን፣ ሳውዝ አፍሪካን፣ ቻይናን የያዙ ሀገሮች ማለት ነው። በዚህም ደግሞ ኢትዮጵያ ተጋብዛለች። እንደ አንድ ሀገር እንደ አባል ማለት ነው። ሌላው ቻይና ያላት ከፍተኛ ልማት ላይ ያላት ተሳትፎ ነው። በአፍሪካ በአጠቃላይ፣ በተለይ በኢትዮጵያ ማለት ነው። የቻይና ብድር በጣም ቀላል እና ነገሩ ሚስጥሩ የማይታወቅ ምን እንደሚያዝ እንደማይታወቅ በምዕራቡ ዓለም የሚተች የብድር አይነት ነገር ግን ቀለል ያለ በፍጥነትና በሚታዩ ነገሮች ላይ የሚውል ያበድር የሚያሳይ ነው እና ይሄ ቻይናን የበለጠ ተጽዕኖ የ ማሳደር እና ለውጦችን የማምጣት በሀገር ላይ ማለት ነው። ነገር ግን ደግሞ የምዕራቡ ዓለምን ስናይ ብድራቸው ብዙ መስፈርቶችን በተለይ ደግሞ በዚህ በሂዩማን ራይት ማለትም በመብቶች ዙሪያ ይህን አላረጋችሁም፣ ይህን ስላላረጋችሁ አንሰጣችሁም፣ ይህን ብድር አንሰጣችሁም የሚሉት ነገር ስላለ ያ እንዲቀዘቅዝና ልዩነቱ እንዲሰፋ እየራቀ እየራቀ መምጣቱ ነው። ሌላው ሌላው ደግሞ ያው እንደምናየው ዲያስፖራዊ የሚጫወተው ሚና አለ። ውጭ የሚገኘው ትውልድ ኢትዮጵያዊና ኢትዮጵያ ወዳጆች መንግሥትን በመቃወም በተለያዩ የሚያሳድሩት ተጽዕኖዎች አሉ። ይሄም ተጽዕኖ እንዳለው ነው የማስቀምጠው የበለጠ ዝርዝሩ ደግሞ እንዳልከው አምስት መቶ ምናምን ሰፊ መጽሐፍ እንደመሆኑ መጠን ትልቅ ቅኝት የሚጠይቅ ነው። ሌላው ጉዳይ ኢትዮጵያ ከሁሉም የዓለም ሀገራት ጋር ማለት ይቻላል ታሪካዊና ወቅታዊ ግንኙነቷን ይቃኝህበት የወደፊት ግንኙነቷ ምን መሆን እንዳለበት ያመላከትክበት ሰፊ ምዕራፍ አለ ከመቶ ሰማንያ በላይ ሀገራትን የዘረዘርከው የተዘረዘሩበት መንገድና የጠቆምክበት መንገድ የራሱ ትኩረት የሚስብ ነው። አብሮ ደግሞ የሚነሳ ሌላ ደግሞ ጥያቄ አለ። ኢትዮጵያ እንግዲህ በምስራቅ አፍሪካ የምትገኝ ታዳጊ ሀገር እንደመሆኗ እኒህን ሁሉ የዲፕሎማቲክ ተልእኮዎች ለማስፈጸም የሚያበቃ አቅምም አንገብጋቢ ምክንያቶችም የሏትም። ከተወሰኑት ጋር ያላት ግንኙነት መከለሱ ብቻ በቂ ነው የሚል መከራከሪያ ሊያነሱ ይችላሉ። በዚህ ደረጃ ዲፕሎማሲው መታየት አለበት እንድትል ያደረገ ምክንያቶች ምንድን ነው? እያንዳንዱ አገር ለኢትዮጵያ የሚያመጣው ጠቀሜታ አለው፣ በአንድም ሆነ በሌላው ማለት ነው። የግንኙነት ፈርጁን ማስፋት ደግሞ የበለጠ ጠቀሜታ ያመጣል ብዬ አምናለው ወደዛ ስመለስ ደግሞ ወደ አቅሙ፣ ምክንያቱም ኢትዮጵያ ደሃ ሀገር ነች። ይህንን ማስፈጸም አቅም ይጠይቃል ብለው በእርግጥ የሚሞግቱ ሰዎች ሊኖሩ ይችላል። አሁን ያለንበት የቴክኖሎጂ አለም ነው። ይሄ ሳይበር ዲፕሎማሲ የሚባል ነገር አለ አሁን አለም ሰፊ ነች። ነገር ግን በመረጃ መረብ፣ በኢንተርኔት በጣም ማጥበብ ይቻላል። አንድ ሀገር በእርግጥ ትራዲሽናል ዲፕሎማሲውን ከወሰድን ይሄ ባስ ሄዶ ከፍቶ ኮንስላር አፌርሱን ከፍቶ በዛ ሂደት ካሰብ ነው ይከብዳል። ነገር ግን ለግንኙነት አንድን ሰው ከሌላ ሰው ጋር ለመገናኘት ወይም ለአንድ ሀገር ከሌላ ሀገር ለማገናኘት አንድ ሚኒስትር ከሌላ ሚኒስትር ጋር ለማገናኘት የሚቻልበት ሁኔታ አለ በተለይ በዚህ በኮቪድ ብዙ ነገሮች እንደሚቻሉ ያየንበት ነው ያስተዋልንበት ነው። እና ይቻላል ነው የምለው ወንድም ማለት ነው። በጣም አመሰግናለሁ። ዝንበ በስተመጨረሻ የመጪ ዘመን እቅድህን በአጭሩ ንገረን። አሁን የጻፍከው መጽሐፍስ በዋነኝነት እንዲለውጥ የምትፈልገው የአንባቢ ማህበረሰብ አለ ወይ? ሊጠቅማል ብዬ ያሰብኩት በመጀመሪያ ደረጃ ቋንቋውን እንዳየው እንግሊዝኛም ቢሆን በጣም ቀጥታና ያልተወሳሰበ ነው። የዲፕሎማሲ ቋንቋ ራሱን የቻለ የተወሳሰበ ነገር ይኖረዋል ነው እና ማንኛውም ሰው ማንበብ ይችላል። አንደኛ ሁለተኛ ደግሞ በውጭ ጉዳይ ሚኒስቴር የሚገኙ ዲፕሎማቶች አሉ። የተመደቡም ያልተመደቡም ዲፕሎማቶች አሉ። ይህ እንደዚህ አይነት የተጠናቀረ የተዘጋጀ መጽሐፍ ግን እንደሌለ ነው የደረስኩበት። ይሄ ሊጠቅማቸው ይችላል። ሶስተኛው በኢትዮጵያ ውስጥ የሚመደቡ የውጭ ዲፕሎማቶች አሉ። ወደ መቶ ሀያ አካባቢ ሳይሆን አይቀሩም። ኤምባሲዎች ያሉት የውጭ አገር ኤምባሲዎች አሉ። ኢትዮጵያ ውስጥ የቆንስላ ጽሕፈት ቤቶችም እንደዚህ አሉ። ለእነዚህ ሰዎች ለነዚህ ለውጭ የተመደቡ ኢትዮጵያ ውስጥ ያሉ ዲፕሎማቶች ይህን መጽሐፍ ቢደርሳቸው ስለ ኢትዮጵያ አጠቃላይ የሆነ ደምሳሳ በአጠቃላይ የሆነ ፒክቸር ይይዛሉ ማለት ነው። የፖለቲካ ሳይንስ እና ኢንተርናሽናል ሪሌሽን ተማሪዎች፣ በውጭ የሚኖሩ ኢትዮጵያኖች እና ትውልድ ኢትዮጵያኖች ሰፋ ያለ ነገር ያሳያቸዋል ብዬ እገምታለሁ። ወደፊት ምንድን ነው የምታቅደው ብለህ ነው የጠየከኝ። የጀመርኩት መጽሐፍ አለ እሱን እጽፍ አለው። ኢትዮጵያ ውስጥ ትምህርት ቤት ሆስፒታል የመክፈት እቅድ አለኝ። እንደዚሁ ደግሞ በዚሁ በዓለም አቀፉና በኢንተርናሽናል ሪሌሽኑ የኢትዮጵያን የመደገፍ ኢትዮጵያ ፍቅር ነች ወንድማለ፣ እሷን የማሳየት ነው ህይወቴ። እጅግ በጣም አመሰግናለሁ። ዘነበ ኃይለ ማርያም ገነሜ በቅርቡ አንሊሽንግ ዲፕሎማቲክ ዳይናሞ ኢትዮጵያ አምበንድ ወስተርን ሎስ ቻይናስ ራይዝ የተሰኘ የኢትዮጵያን መልካ ዲፕሎማሲ የሚቃኝ መጽሐፍ ለአንባቢዎች ያቅርበሃል። ከእሱ ጋር የተያያዙ ሀሳቦችን ስላካፈልከን እጅግ በጣም አመሰግናለሁ። እኔም በጣም ነው የማመሰግነው። ችንን አቶ ዘነበ ገነምን ከባልደረባችን ሀብታሙ ስዩም ጋር ለነበራቸው ቆይታ እናመሰግናለን። በተጨማሪም ከዘገባ አንስቶ እስከ ቅንብር አብረውን ያመሹትን ባልደረቦቻችን እንዲሁ እናመሰግናለን። ያ ማለት ፕሮግራማችንን ወደ ማጠቃለሉ ተቃርበናል ማለት ነው። ትክክል ነው። ከዛ በፊት ግን አሁንም አንድ የመሰናበቻ ሙዚቃ የመምረት እድል ልመርቅልህ ነው በደስታ ነው የምቀበለው። እኔ ብቻ ሳልሆን አብዛኞች የሚወዱትን አንጋፋውን የሙዚቃ አባት መሀሙድ አህመድን ተረሳሽ ወይል ገብዝ በስማምኔን ጨምሮ አድማጮቻችን በብዙ አይነት ትዝታ ወደኋላ ሊጓዙ ነው ማለት ነው። የመሀሙድ ተረሳሽ ወይ ይቀጥላል። crunchy እኔ ወድ ምንወድ ቃል እንደ ዘበት ያደረግነው ሁሉ በልጅነት ፍቅር እንደ ፈሳሽ ሆናለው። ለምን ሰነጋሺ ተረሳሽ? አድማጮቻችን፣ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ሲተላለፍ የቆየው የውድ ምሽት መስታወት መሰናዳችን በዚሁ ይጠናቀቃል። በሁሉም ስፍራ ካሉ መላ ባልደረቦቻችን ጋር ስናስተናግዳችሁ ያመሸ ነው። እኔ አስማማ አየ ነው፣ እና እኔ ስመኝሽ የቆየ ነበርኩ። አብራችሁን ስለቆያችሁ እናመሰግናለን። ሰላም፣ ደህና አደሩ።